Agarinya report. የኢትዮ አሜሪካ ሲቪል ካውንስል የፕሬዚዳንት ትራምፕ አስተዳደር ከቀናት በፊት ያነሳውን የኢትዮጵያውያን ስደተኞች ልዩ ከለላ ተቃወመም። የኢትዮ አሜሪካ ሲቪል ካውንስል የፕሬዚዳንት ትራምፕ አስተዳደር ከቀናት በፊት ያነሳውን የኢትዮጵያውያን ስደተኞችን ልዩ ከለላ በመቃወም ውሳኔውን መልሶ እንዲያጤነው በደብዳቤ ጠይቋል። ካውንስሉ የአሜሪካ ውጭ ጉዳይ መስሪያ ቤት ወደ ኢትዮጵያ ለሚጓዙ የአሜሪካ ዜጎች ከደህንነት ስጋት ጋር በተያያዘ ያወጣው ማስጠንቀቂያ ባልተነሳበት ሁኔታም የስደተኞችን ከለላ ማንሳት እርስ በርሱ የሚጋጭና ስደተኞችን አደጋ ውስጥ የሚከትነው በማለት ነው ተቃውሞውን የገለጸውም። ካውንስሉ ኢትዮጵያ ውስጥ አሁንም ግጭቶች እንደሚካሄዱ በመጥቀስ የፕሬዚደንት አስተዳደር የኢትዮጵያውያን ስደተኞችን ከለላ እንዲያራዝም በደብዳቤ መጠየቁን አስታውቋል። ኢትዮጵያ ለአምስት ዓመት የሚከናወን ዲጂታል ኢትዮጵያ ሀያ ሰላሳን በይፋ አስጀመረች። ዲጂታል ኢትዮጵያ ሀያ ሰላሳ ተደራሽ ፍትሐዊና አስተማማኝ የዲጂታል ምህዳር መፍጠር ላይ ትኩረት ያደርጋል ብለዋል ጠቅላይ ሚኒስትር አብይ አህመድ በይፋ ባስጀመሩበት ወቅት። ጠቅላይ ሚኒስትሩ እንደተናገሩት ዲጂታል ኢትዮጵያ ሀያ ሀያ አምስት ሙሉ በሙሉ በሚባል ደረጃ ተሳክቷል ብለዋል። በተለይም በሕዝብ መገልገያ ዲጂታል መሰረተ ልማቶች ዝርጋታ ውጤታማ ስራ ተከናውኗል ብለዋል። ለአብነትም ኢትዮጵያ ወሳኝ በሚባል ደረጃ ምርጫ ከጥሬ የገንዘብ ግብይት ወደ ዲጂታል የፋይናንስ ስርዓት መሸጋገሯን ጠቅሰው በዚህም ገንዘብ ለማሳተም የሚወጣውን ወጪ በከፍተኛ ደረጃ ማስቀረት ተችሏል ብለዋል። ዲጂታል ኢትዮጵያ 2030ም ባለፉት አምስት ዓመታት የተከናወኑ ተግባራትን መሰረት በማድረግ እንደተዘጋጀ ጠቅሰው ይህ ዲጂታል ኢትዮጵያ 2030ም ሦስት ቁልፍ ትልሞች አሉት ብለዋል። እነዚህም ተደራሽነትን ማስፋት፣ እኩል እድል ማመቻቸትና በተቋማትና ህዝብ መካከል መተማመንን መፍጠር ናቸው ሲሉ አብራርተዋል። ትልሞቹ ችግሮቹን ለማሳካት በሀገር አቀፍ ደረጃ የኤሌክትሪክ እና የቴሌኮም ትስስር ሙሉ በሙሉ ተደራሽ መሆን እንዳለበት ተናግረዋል። ይህ እድገትን ከማሳለጥ ባሻገር በየአካባቢው ለበርካታ ዜጎች የሥራ ዕድል ለመፍጠር እንደሚያግዝ ነው የተናገሩት። ስትራቴጂው ለህዝብ መገልገያ ዲጂታል መሰረተ ልማት ማስፋፋት ልዩ ትኩረት ሰጥቶ ይሰራል ብለዋል። በሌላ በኩል በዲጂታል ኢትዮጵያ 2030 የተቀመጡ ግቦችን ለማሳካት የሚከናወኑ ስራዎች በጠንካራ የሳይበር ደህንነት ሊታገዙ ይገባልን ብለዋል። የሳይበር ደህንነት ሥራውም የዲጂታል ሥርዓት የዲጂታል መረጃንና ትውልዱን መጠበቅ እንዳለበትም ተናግረዋል። የትውልዱ የዲጂታል አጠቃቀም ከኢትዮጵያ ባህል እሴትና ሉዓላዊነት ጋር በተናበበ መልኩ ሊሆን እንደሚገባው ጠቅላይ ሚኒስትሩ አስታውቀዋል። በኢትዮጵያ ለተጠለሉ ከአንድ ሚሊዮን በላይ ለሆኑ ስደተኞች የምግብ እርዳታ ለማቅረብ መቸገራቸውን የተባበሩት መንግስታት ከፍተኛ የስደተኞች ኮሚሽን እና የሚመለከታቸው ተቋማት ተናገሩ። በእጃችን ላይ ያለው የምግብ እርዳታ በሳምንታት ጊዜ ውስጥ ተሟጦ ያልቋል ያሉት ተቋማቱ፣ አስቸኳይ ድጋፍ ካልተገኘ በስደተኞች መጠለያ ረሃብ መከሰቱ አይቀርም ብለዋል። በዓለም አቀፍ ደረጃ የእርዳታ ሰጪዎች እጅ በማጠሩ ከሰባ በመቶ በላይ ድጋፍ ተቋርጧል ያለው የስደተኞችና ተመላሾች አገል ከአንድ ነጥብ አንድ ሚሊዮን በላይ ለሆኑ ስደተኞች እጅ ላይ የቀረው የምግብ እርዳታ በሳምንታት ጊዜ ውስጥ ሙሉ በሙሉ ተሟጦ እያልቃልም ብሏል። በደቡብ ሱዳንና በሱዳን ያለው ግጭት እንደዚሁም በሶማሊያ የተከሰተው ድርቅ ወደ ኢትዮጵያ የሚመጡ ስደተኞችን ቁጥር ጨምሮታል ያለው አገልግሎት ሰጪው መስሪያ ቤት በዚያ ላይ ከቅርብ ጊዜ ወዲህ እየታየ ያለው የእርዳታ ጥረት ችግሩን እንዲባባስ አድርጎታል ብሏል። የስደተኞችና ተመላሾች አገልግሎት ከተባበሩት መንግስታት ከፍተኛ የስደተኞች ኮሚሽን ዩኤንኤችሲአር የተባበሩት መንግስታት የስደተኞች ኤጀንሲ እና ከዓለም የምግብ ድርጅት ጋር በጋራ ያወጡት መግለጫ እንደሚያመለክተው በኢትዮጵያ ለስደተኞች እየተሰጠ ያለው እርዳታ ለማቆም እየተገደድን ነው ብሏል። ከፍተኛ ቁጥር ያላቸውን ስደተኞች በማስጠለል ኢትዮጵያ ከአፍሪካ ሁለተኛው ሀገር ነች። ከጎረቤት ሱዳን፣ ደቡብ ሱዳን፣ ሶማሊያና ኤርትራ የመጡ ስደተኞችም ከፍተኛውን ቁጥር እንደሚይዙ ነው መረጃዎች የሚያመለክቱት። ቁጥራቸው ከአንድ ነጥብ አንድ ሚሊዮን በላይ ሲሆን ዓለም አቀፉ እርዳታ በእጅጉ በመቀዛቀዙ ለስደተኞች ምግብ የማ በማቅረብ ጉዳይ አሳሳቢ ሁኔታ ላይ መድረሱን ተቋማቱ በመግለጫቸው አስገንዝበዋል። በዚህም ምክንያት ካለፈው ጥቅምት ወር ጀምሮ የዓለም ምግብ ድርጅት ለ780 ሺህ ስደተኞች ያቀርብ የነበረውን የምግብ እርዳታ 40 በመቶ ለማቋረጥ መገደሉ ተገልጿል። ምግብ በጠፋ ቁጥር ስደተኞች ራሳቸውን ለማኖር ሌሎች አማራጮችን እንዲወስዱም ይገደዳሉ በሚል ነው ተቋማቱ ያስጠነቀቁት። የጋምቤላ ክልል ከፍተኛ ስደተኛ የተጠለለበት ሲሆን ከዚህ ቀደም በክልሉ ስደተኞች ባጋጠማቸውም የምግብ እጥረት ከካምፕ ወተው ባቢው ነዋሪ ጋር ግጭት ውስጥ ገብተው እንደነበር ዘገባዎች አመልክተዋል። ስደተኞችን ለመጪው ስድስት ወር ለመመገብና ለማኖር ዘጠና ሚሊዮን ዶላር ያስፈልጋል የተባለ ሲሆን እርዳታው ካልተገኘ ስደተኞቹ ላይ ረሃብና የምግብ እጥረት ሊከሰት ይችላልም የሚል ስጋት በመግለጫው ሰፍሯል። ሸገር ራዲዮ እንደዘገበው እስካሁን ባጋጠመው የእርዳታ እጥረትም የምግብ እጥረት ማጋጠም ጀምሯል። በመጠናቀቅ ላይ ባለ የፈረንጆቹ ዓመት የሚወለዱ እና ከአንድ ዓመት በታች በሆኑ ህፃናት የሞት ምጣኔውን በአራት ነጥብ ሰባት በመቶ ጨምሯል። በካምፕ ውስጥ ያሉ ስደተኞች ራሳቸውን ለማቆየት የቀራቸውን ንብረት መሸጥ፣ የምግብ ሰዓት መዝለልና ልጆቻቸውን ከትምህርት አስቀርጠው ለስራ መላክ እንዲሁም ያለ እድሜ ጋብቻ እየወሰዷቸው ያሉ አማራጮች ናቸው ብሏል። ሸገር በዘገባም ከምግብ እጥረቱ ባሻገር የውሃ እጥረትና የትምህርት አገልግሎት መስተጓጎልም በኢትዮጵያ የተጠለሉ ሚሊዮን ስደተኞች እየገጠማቸው ያለ ፈተና ነው። በመሆኑም የከፋው ከመምጣቱ በፊት ለስደተኞች የሚሆን እርዳታ እንዲደረግ ተቋማቱ ለዓለም አቀፉ ማህበራ Asal teri akrabawan. ኢትዮጵያ እስካለፈው ጥቅምት ወር ድረስ ያገደችው የውጭ አየር መንገዶች ገንዘብ ወደ 54 ሚሊዮን ዶላር ከፍ ማለቱን የዓለም አየር ትራንስፖርት ማህበር አያታ አስታወቀም። በአሁኑ ወቅት በዓለም ላይ አገራት ያገዱት የውጭ አገር መንገዶች ገንዘብ 1.2 ቢሊዮን ዶላር መድረሱን የጠቀሰ ሲሆን የተያዘው ገንዘብ ከፍተኛ የሆነው ሀገራት ገንዘቡን ለመልቀቅ ረጅም ጊዜ ስለሚወስዱና በውጭ ምንዛሬ እጥረት ሳቢያ ነው ብሏል። ከዚህ ውስጥ 89 በመቶ ገንዘብ የያዙት ኢትዮጵያን ጨምሮ አ። ሀገራት ናቸው ያለው ማህበሩ፣ ኢትዮጵያ እስከ ጥቅምት ወር ያገደችው የውጭ አየር መንገዶች ገንዘብ 54 ሚሊዮን ዶላር ደርሷል ብሏል። ኢትዮጵያ ባለፈው በዓመት ተመሳሳይ ወቅት ያለቀቀችው የውጭ አየር መንገዶች ገንዘብ 43 ሚሊዮን ዶላር እንደነበር መረጃዎች ያሳዩ ሲሆን የአልጄሪያ አየር መንገድ 37 ሚሊዮን ዶላር በመያዝ ቀዳሚ ነው ተብሏል። ካሜሮን፣ ማዕከላዊ አፍሪካ ሪፐብሊክ፣ ቻድ፣ ኮንጎ፣ ኢኳቶሪያል ጊኒ እና ጋቦን በጋራ 179 ሚሊዮን ዶላር በመያዝ የሚከተሉ ሲሆን ሊባኖስ 138 ሚሊዮን ዶላር፣ ሞዛምቢክ 91 ሚሊዮን ዶላር፣ አንጎላ 81 ሚሊዮን ዶላር፣ ኤርትራ 78 ሚሊዮን ዶላር እና ዚምባብዌ ኢትዮጵያን በመቅደም ከፍተኛ ገንዘብ ያገዱ ሀገራት ሆነዋል። ማህበሩ ጨምሮም ሀገራት የያዙትን የውጭ አየር መንገዶች ገንዘብ በውጭ ምንዛሬ እንዲለቁና ማዕከላዊ ባንኮቻቸው የውጭ ምንዛሬ ድልድል በሚያደርጉበት ወቅት ለውጭ አየር መንገዶች ገንዘብ ክፍያ ቅድሚያ እንዲሰጡም ጠይቋል። የኢትዮጵያ አየር መንገድ ኤርትራንና ናይጄሪያን ጨምሮ በርካታ ሀገራት ከትኬት ሽያጭና ሌሎች አገልግሎቶች ያገኘውን ከፍተኛ መጠን ያለው ገንዘብ እንደያዙበት ከአሁን በፊት መግለጹ አይዘነጋም። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ዙር አጠቃላይ ምርጫ ጸጥታን መሰረት ያደረገ የአስቻይነት የምርጫ ቀጠና ምደባ ይፋ አደረገም። ቦርዱ የዘንድሮ ሀገር አቀፍ ምርጫ ሊካሄዱባቸው የሚችሉ አካባቢዎችን ለመወሰን ባለሶስት ደረጃ የጸጥታ ምደባ ስርዓት አዘጋጅቷል። በዚህም መሰረት አረንጓዴ በሚል የለያቸው ምርጫ ማድረግ የሚቻልባቸው ቦታዎች ሲሆኑ፣ ቢጫ በሚል የለያቸው ደግሞ ከጥንቃቄ ጋር ምርጫ ማድረግ የሚቻልባቸው አካባቢ አባቢዎች ናቸው። ቀይ በሚል የለያቸው በጸጥታ ምክንያት ምርጫ ማድረግ የማይቻልባቸው ቦታዎች ሆነው ተመድበዋል። ከስድስተኛው ዙር ጠቅላላ ምርጫ በመነሳት በመላ ሀገሪቱ ምርጫዎችን የማካሄድ ተፈጻሚነትን ለመገምገም ከክልል መንግስታትና ከከተማ መስተዳደሮች እንደዚሁም ከጸጥታ ተቋማት መረጃዎችን ሲሰበስብ መቆየቱንም ብሔራዊ ምርጫ ቦርድ ጠቁሟል። ምርጫ ቦርድ በተሰበሰበው መረጃ መሰረት ከፖለቲካ ፓርቲዎች፣ ከሲቪል ማህበረሰብ ድርጅቶች፣ ከክልል መንግስታትና ከከተማ አስተዳድሮች እንደዚሁም ከጸጥታ ተቋማት ጋር ውይይት እንደሚያደርግ ገልጿል። በመሆኑም ተጨባጩን መረጃ በመገምገም ምርጫ ማድረግ የሚቻልባቸውንና የተለያዩ አካባቢዎችን በቅርቡ ይፋ እንደሚያደርግ ቦርዱ አስታውቋል። በኢትዮጵያ አንድ ነጥብ አምስት ሚሊዮን ዓመታት እንደሚደርስ የተገመተ የሆሞ ኢሬክተስ ቅድመ ሰው ዝርያ የጭንቅላትና ፊት ቅሪታ አካል ተገኝም። አዲሱ ግኝት በአፍሪካ እስካሁን ይፋ ከሆኑ ተቀራራቢ ዕድሜ ካላቸው ግኝቶች የመጀመሪያው የራስ ቅልና ጥርሶችን ጨምሮ የፊት አጥንቶችን የሚያሳይ መሆኑን በምናባዊ የዲጂታል መልሶ ስራ ቴክኖሎጂ ዘዴ መለየቱን ተመራማሪዎች አስታውቀዋል። ቅሪታ አካላቱ በኢትዮጵያ ቅርስ ባለስልጣን የጎና የአርኪዎሎጂ የምርምር ጥናት ተመራማሪ ዶክተር ስለሺህ ሰማው መሪነት በተደረገ ጥናት በአፋር ክልል በጎና መካነ መቃብር በጎና መካነ ቅርስ ስፍራ መገኘታቸውን የሀገሪቱ መገናኛ ብዙሀን ዘግበዋል። አዲሱ ግኝት ሳይንቲስቶች ከ1.8 ሚሊዮን ዓመታት በፊት ወደ አውሮፓና እስያ የፈለሰውን ቅድመ የሰው ዝርያ ከጊዜ በኋላ ከእስያ ወደ አፍሪካ ተመልሷል የሚለውን መላምት ውድቅ ያደረገና ኢትዮጵያም የሰው ዘር መገኛ መሆኗን ያጠናከረ ነው ተብሏል። ስፑትኒክ እንደዘገበም የባህልና ኪነ ጥበብ ጥበቃ ተቆርቋሪው ተሾመ ወንድሙ የታዋቂውን የአይኤስፒኤ የክብር ሽልማት አሸናፊ ሆኑም። በኢትዮጵያና በአውሮፓ የሚንቀሳቀሰውን ሰላም የተሰኘ የባህልና ኪነ ጥበብ ዘርፍ ልማት ላይ የሚሰራውን መንግስታዊ ያልሆነ ድርጅት መስራችና ስራ አስፈጻሚ የሆኑት ትውልደ ኢትዮጵያዊው የባህል መሪ ተሾመ ወንድሙ በኪነ ጥበብ ዘርፍ በዓለም አቀፍ ደረጃ እጅግ ታዋቂ ከሆኑት መካከል አንዱ የሆነውን የሀያ ሀያ ስድስቱን ኢንተርናሽናል ሳይቴሽን ኦፍ ሜሪት ሽልማት አሸናፊ መሆናቸውን አለም አቀፉ የትርኢት ጥበባት ማህበር አይኤስፒኤ አስታውቋል። ይህ ሽልማት በኪነ ጥበብ አስተዳደር፣ በፌስቲቫል ዝግጅት፣ በትምህርት፣ በምክር አገልግሎትና በባህል ጥበቃ ዘርፎች የላቀ አስተዋጽኦ ላበረከቱና ለረጅም ዘመናት አገልግሎት ለሰጡ ግለሰቦች የሚሰጥ የክብር ሽልማት ነው። ይህ የክብር ሽልማት ኮትሮ የተለየ የሚያደርገው በዚህ ዓመት ሽልማቱ ለተዋንያን ወይም ለኪነ ጥበብ ባለሙያዎች ከሚሰጡት ሽልማቶች በተቃራኒ በራእይና በረጅም ጊዜያዊ ቁርጠኝነት አለም ቀፍ የባህል ትብብርን ላጠናከሩና ለዘላቂ የጥበብ ስነ ምህዳር ግንባታ ለሰሩ መሪዎች መሰጠቱ ነው። ሽልማቱም እንደ አውሮፓውያኑ ዘመን አቆጣጠር ጥር 15 ቀን 2026 በአሜሪካ ኒውዮርክ በሚካሄደው የአይኤስፒኤ ጉባኤ ላይ በይፋ ይበረከታል። በሌላ ኪነጥበባዊ ዜና ትውልደ ኢትዮጵያዊ ደራሲና ጸሐፊ ዲናው መንግስቱ በኒውዮርክ የሚገኘውን ፔን አሜሪካን በፕሬዝዳንትነት እንዲመራ ተመረጠም። ሰሞኑን በተከናወነው የፔን አሜሪካ ዓመታዊ ጉባኤ በተደረገ ምርጫ ዲናው መንግስቱ ድርጅቱን በፕሬዝዳንትነት እንዲመራ ተመርጧል። የአንድ መቶ ሦስት ዓመት ዕድሜ ያለው ታዋቂው ተቋም ፔን አሜሪካ ዋና መቀመጫውን በኒውዮርክ ያደረገና ለትርፍ ያልተቋቋመ ድርጅት ነው። ተግባሩም ሀሳብን በነፃነት የመግለጽ መብትን መደገፍ፣ ለስነ ጽሁፍ እድገትና ነጻነት መታገል፣ እንደዚሁም በአጠቃላይ በዓለም ዙሪያ ሰብአዊ መብት እንዲከበር መስራት መሆኑ ይገለጻል። ፔን በመላው ዓለም ለተመሳሳይ ዓላማ የቆሙ ከአንድ መቶ በላይ ድርጅቶችን የያዘና በጋራ አሰባሳቢ ጥላው ፔን ኢንተርናሽናል በሚል መጠሪያ የሚታወቅ ግዙፍ ተቋም ነው። በአሜሪካ ኒውዮርክ ዋና ቢሮውን ያደረገው ፔን አሜሪካ በሎስ አንጀለስ፣ ዋሽንግተን ዲሲ እና በፍሎሪዳ ተጨማሪ ቢሮዎች አሉት። ፔን አሜሪካ በመገናኛ ብዙሃን ነጻነት የደራሲያንና ጸሐፊያንን ደህንነት፣ በከፍተኛ ትምህርት ተቋማት ሀሳብን በነጻነት የመግለጥ መብት፣ በድረገጽ ጥቃት፣ እንደዚሁም የኪነ ጥበብ ስራዎች ነጻነት ዙሪያ በስፋት የሚሰራና የሚታገል መሆኑ ይታወቃል። ይህንን ግዙፍ ተቋም በፕሬዚደንትነት እንዲመራ ነው ትውልደ ኢትዮጵያዊ ደራሲና ጸሐፊ ዲናው መንግስቱም የተመረጠው። በመጨረሻም መደመር ብልጽግናና ኮሪደር ስም ሆነው መነጋገሪያ ሆኑም። መምህር አሸናፊ ታደሰ ይባላሉም የሶስት ልጆች አባት ናቸው። ለልጆቻቸው ያወጡላቸው አስገራሚ የስም ስያሜ ግን ሰሞኑን በዚህ በአዲስ አበባና በሆሳና ከተማ ነዋሪዎች ዘንድ መነጋገሪያ ከሆነ ውሎ አድረዋል። መምህሩ ለልጆቻቸው ያወጡላቸው ስያሜ ብዙዎቻችን እንደምናደርገው የቤተሰብ መታሰቢያን፣ ሃይማኖታዊ ትርጉምን ወይም የቃላቱን ውበት ላይ ተመርኩዘው አይደለም ያወጡት። በአንጻሩ ስም ማለት የታሪክ ማህደር የጊዜ መዝገብና የቆሙለት ዓላማ ነው በሚል ነው ለልጆቻቸው ያወጡት። መምህር አሸናፊ የታሪክ ሰነድ እንዲሆን ለልጆቻቸው ያወጡላቸው መጠሪያ መደመር፣ ኮሪደርና ብልጽግና መሆኑ ሰሞኑን መነጋገሪያ ሆኗል። የመጀመሪያ ልጃቸውም የተወለደችው ሰኔ 16 ቀን 2010 ዓ.ም ነው። በዚያ ወቅት ለጠቅላይ ሚኒስትሩ አብይ አህመድ በመስቀል አደባባይ ከተደረገው የመደመር መንግስት የድጋፍ ሰልፍ በኋላ መሆኑ ነው። እናም መደመር ለኢትዮጵያ ተስፋ ነው በሚል እምነት ለበኩር ሴት ልጃቸው መደመር አሸናፊ የሚል ስያሜ ሰጡም። ስድስተኛው ሀገራዊ ምርጫ ሰኔ 2013 ዓ.ም በተካሄደ ማግስት ደግሞ ሁለተኛ ልጃቸው ይችን ምድር ሲቀላቀል መምህር አሸናፊም ብልጽግና ብለው መጠሪያ ለወንድ ልጃቸው ሰጡም። አዲስ አበባ ላይ የተጀመረውን የኮሪደር ልማት ያደነቁት መምህር አሸናፊ ሶስተኛ ልጃቸውንም ኮሪደር ብለው ጠሯት ይህ የልጆች ስያሜ ሰሞኑን በኢትዮጵያ ሶሻል ሚዲያ መነጋገሪያ ሆኗል ሀገርኛ ሪፖርት